የዲደብሊው ዜና ጤና ይስጥልኝ አድማጮች፣ በመጀመሪያም ዋና ዋና ርዕሶቹ በተለያዩ መጋዘኖች ውስጥ የተከማቸ ከ60 ሺህ ሜትሪክ ቶን በላይ የዩናይትድ ስቴትስ የምግብ እርዳታ እየተበላሸ ነው ሲሉ ለጉዳዩ ቅርበት ያላቸው ምንጮች ተናገሩ። የተከማቸው የምግብ እርዳታ ቁጥራቸው 35 ሚሊዮን ለሚደርስ ሰዎች ለአንድ ወር የሚበቃ የምግብ ራሽን ሊሆን እንደሚችል ምንጮቹ አስታውቀዋል። የዩክሬንና ሩሲያ ተወካዮች ዛሬ ከሶስት ዓመት በኋላ ለመጀመሪያ ጊዜ ኢስታንቡል፣ ቱርክ ውስጥ ያካሄዱት ቀጥተኛ የሰላም ንግግር በሁለት ወገኖች መካከል ያለውን ልዩነት ለማጥበብ ከፍተኛ የሚባል ውጤት አለማምጣቱን የዩክሬን ምንጮች አስታወቁ። ሩሲያ ግን ሁለት ሰዓት ባልደፈነው የሰላም ንግግር ረክቻለሁ ብላለች። እስራኤል ዛሬ በጋዛ ሰርጥ ባካሄደችው የአየር ድብደባ ቢያንስ 100 ሰዎች ተገድለዋል ሲል የፍልስጤም ዜና አገልግሎት አስታወቀ። ዜና አገልግሎቱ ለሰዓታት በዘለቀው የእስራኤል የአየር ጥቃት በርካቶች በፍርስራሾች ስር ተቀብረዋል ሲልም ዘግቧል። ዜናው በዝርዝር የኢትዮጵያ መንግስት የጤና ባለሙያዎችን እስርና የሚፈጽማቸውን የኃይል እርምጃዎች እንዲያቆም የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አሳሰበ። መንግስት የጤና ባለሙያዎችን ጥያቄ በመገንዘብ እውቅና መስጠት እንደሚገባው ያሳሰበው ፓርቲው ትናንት አሙስ ባወጣው መግለጫ የማጣጣልና የፍረጃ ንግግሮች ሊያቆም ይገባል ብሏል። ምቹ የስራ ሁኔታዎችን ፍትሐዊ ክፍያንና ሕዝቡን ለማገልገል የሚያስፈልጉ የሕክምና ግብዓቶችን የማግኘት ጉዳዮችን አስመልክቶ የመብት ጥያቄ ላነሱ የኢትዮጵያ የጤና ባለሙያዎች ኦፌኮ አጋርነቱን ገልጸዋል። ባለሙያዎቹ ያቀረቧቸው ጥያቄዎች አስቸኳይና ህጋዊ ናቸው ነው ያለው ኦፌኮ መንግስት የጤና ባለሙያዎችን እንቅስቃሴና ጥያቄያቸውን ያለአግባብ ድብቅ የፖለቲካ ዓላማ እንዳለው በማስመሰል ህጋዊነቱን ለማጣጣል የሚያደርገው ጥረት እንዳሳሰበው በማሳወቅ እንዲቆም እንጠይቃለንም ብሏል። የኦፌኮ የጽህፈት ቤት ኃላፊ አቶ ጥሩ ነገምታ ፓርቲው አጋርነት ያሳየበትን መግለጫ ያወጣው በግል አሊያም ውጭ ወጥተው መታከም የማይችሉ በአነስተኛ ወጪ ብቻ መታከም የሚችሉ ማህበረሰባችን ማዕከል በማድረግ መሆኑን ተናግረዋል። የሰው ህይወት፣ የሰው አገልግሎት፣ ለዛም ደግሞ ስንት አመታት የተለፋበት የህክምና ባለሙያ ህይወት አደጋ ላይ ወድቆ እያለ ስለ ህግና ስለ ደንብ ነገሮች መናገር እውነቱን አለመረዳትን ያመጣል ያደርሳልና፣ ግለሰቦች ወይም ኢትዮጵያውያን ማንም ቢሆን ከእንደዚህ አይነት ትንተና ራሳቸውን ትቆጠቡ፣ ምክረ ሀሳቤንም አስተላልፋለሁ። መንግስት ቅሬታዎችን ለመፍታት ከጤና ባለሙያዎች ተወካዮች ጋር ሁሉን አቀፍና ግልጽ ውይይቶች ማድረግ እንዳለበት ኦፌኮ አሳስቧል። በተለያዩ መጋዘኖች ውስጥ የተከማችው ከ60 ሺህ ሜትሪክ ቶን በላይ የዩናይትድ ስቴትስ የምግብ እርዳታ እየተበላሸ ነው ሲሉ ለጉዳዩ ቅርበት ያላቸው ምንጮች ተናገሩ። ሮይተርስ የዜና ወኪል የጠቀሳቸው ምንጮቹ እንዳሉት የተከማቸው የምግብ እርዳታ ቁጥራቸው 35 ሚሊዮን ለሚደርስ ሰዎች ለአንድ ወሬ የሚበቃ የምግብ ራሽን ሊሆን የሚችል ነው። ዜና አገልግሎቱ እንደዘገበው የምግብ እርዳታው በመበላሸት ላይ ያለው የዩናይትድ ስቴትስ የምግብ እርዳታ ማከፋፈል በማቋረጧ ነው። ሮይተርስ ለጉዳዩ ቅርበት አላቸው ያላቸው በስም ያልጠቀሳቸው አምስት ሰዎች በአሜሪካን እርዳታ መቋረጥ ምክንያት የተከማቸው የምግብ እርዳታ ምናልባትም ከጥቅም ውጪ ሊሆን እንደሚችልም ጠቁመዋል ከዚህ ቀደም ለዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ይሰሩ ነበር ያላቸው ሶስት ሰዎች ደግሞ የትራምፕ አስተዳደር ባለፈው ጥር ዓለም አቀፍ የምግብ እርዳታ መርሃ ግብር እንዲቋረጥ ከወሰነ ወዲህ የምግብ እርዳታው በአራት የዩናይትድ ስቴትስ መንግስት መጋዘኖች ውስጥ እንዳለ ተናግረዋል። በአሁኑ ጊዜ የዩናይትድ ስቴትስ የምግብ እርዳታ በመቋረጡ ምክንያት በዩኤስኤአይዲ ሰብአዊ እርዳታ ቢሮ ስር በሚገኙት በእነዚሁ መጋዘኖች ውስጥ ከአሜሪካን ገበሬዎችና አምራቾች የተሰበሰበ ከ60 ሺህ እስከ 66 ሺህ ሜትሪክ ቶን እርዳታ እንዳለም ጠቁመዋል። ምንጮቹ እንዳሉት ከመካከላቸው አንዳንዶቹ ሊበላሹ እየተቃረቡ ነው። ምናልባትም በሐምሌ ወር እንዲወገዱ አሊያም እንዲቃጠሉ ሳይደረግም አይቀር። እነዚህ በመበላሸት ላይ ያሉት ምግቦች በመደበኛው አሰራር ለረሃብ እየተጋለጡ በሚሊዮኖች የሚቆጠሩ ህዝቦች ባሉባቸው ሱዳንን ወደ መሳሰሉ ሀገራት በአስቸኳይ መከፋፈል የነበረባቸው ናቸው። በናይጄሪያዋ ቡቻም በእርዳታው መቋረጥ ምክንያት ህጻናት እየሞቱ መሆኑን፣ የሌሎቹም ህጻናት ጤና ለአደጋ መጋለጡን እኚህ ወላጅ ያስረዳሉ። ሎቀት እንደ አቀድ ባለ መዳራ የሚሰጡን ለህፃናት አስፈላጊ የሆኑ የተጨማሪ ምግቦች አቅርቦት ሲቆም ልጄ የታመመ ተቅማጥ ያዘው፣ ከዚያም ሞተ። አሁን የሌላኛው ልጃችን ጤና ያሳስበናል። እናም ሌላ ለህፃናት ተጨማሪ ምግብ የሚያቀርብ ተቋም አግኝተን ልጃችንን ለማስመዝገብ ተስፋ እናደርጋለን። ምክንያቱም እኛ ድሃነን ለልጃችን የሚያስፈልገውን ምግብ ማቅረብ የምንችል አይደለንም። ወደቀሰ ሙሳሙ ይህ ዶችቨለ ዲደብልዩ ነው እስራኤል ዛሬ በጋዛ ሰርጥ ባካሄደችው የአየር ድብደባ ቢያንስ 100 ሰዎች ተገድለዋል ሲል የፍልስጤም ዜና አገልግሎት አስታወቀ በርካቶች በፍርስራሾች ስር ተቀብረዋልም ብለዋል። ዜና አገልግሎቱ ቀደም ሲል የሆስፒታል ምንጮች እስራኤል ከትናንት ሌሊት አንስቶ እስከ ዛሬ ጠዋት ድረስ ከዴር አልባላህ እና ከካንዩኑስ ከተማ ወጣ ባሉ ስፍራዎች ባካሄደችው የአየር ድብደባ የተገደሉ የ48 ሰዎች አስክሬኖች ወደ ኢንዶኔዥያ ሆስፒታል፣ ሌሎች 16 አስክሬኖች ደግሞ ናስር ወደተባለ ሆስፒታል መወሰዳቸውን ተናግረው ነበረ። ለሰዓታት በዘለቀው የእስራኤል የአየር ድብደባ ከጃባሊያ የስደተኞች መጠለያ ና ቤትላህያ ያ ከተባለው ከተማ ሰዎች መውሰድ የቻሉትን ንብረቶቻቸውን ይዘው በጋሪዎች በመኪናና በእግር ከአካባቢያቸው ሸሽተዋል። አንዳንዶች እንዳሉት በድብደባውና በግድያ መሀል በአስቸጋሪ ሁኔታ ውስጥ ቤታቸውን ለቀው የወጡት ምንም ሳይዙ ነው። እስራኤል ዛሬ የአየር ኃይሏ 150 ጋዛ ሰርጥ የሚገኙ ጸረ ታንክና ሚሳይል ጣቢያዎችን ጨምሮ የአሸባሪዎች ያለውን ኢላማዎችና ወታደራዊ መዋቅሮችና ማዕከላት መምታቱን አስታውቋል። ሲከታተላቸው የነበሩ ቅጽር ግቢዎች ውስጥ ይንቀሳቀሱ የነበሩ አንዳንድ አሸባሪ ያላቸውንም አስወግጃለሁ ብሏል። የዩክሬንና ሩሲያ ተወካዮች ከሶስት ዓመት በኋላ ለመጀመሪያ ጊዜ ዛሬ ኢስታንቡል ቱርክ ውስጥ ያካሄዱት ቀጥተኛ ንግግር በሁለት ወገኖች መካከል ያለውን ልዩነት ለማጥበብ ከፍተኛ የሚባል ውጤት አለማምጣቱን የዩክሬን ምንጮች አስታወቁ። ሩሲያ ግን ሁለት ሰዓት ባለፈ ነው የሰላም ንግግር መርካቷን አስታውቃለች። ዩክሬን ሰላም ለማውረድ አስፈላጊዎቹን ፈጣን እርምጃዎች ለመውሰድ ዝግጁ ናት ያሉት ፕሬዝዳንቷ ቮሎዲሚር ዜሌንስኪ ሩሲያ ሙሉና ቅድመ ሁኔታ የሌለው የተኩስ አቁም ለማድረግና ግድያ እንዲቆም ካልተስማማች ማዕቀቦች ሊጣሉባት ይገባል ሲሉ በኤክስ ገጻቸው ጽፈዋል። በዩክሬንና ሩሲያ የሰላም ንግግር ላይ ሩሲያ የያዘችው አቋም የዩክሬኑ ፕሬዚዳንት ዘሌንስኪ ተቀባይነት የለውም በማለታቸው ፈረንሳይ፣ ጀርመን፣ ብሪታንያ እና ፖላንድ እንደሚስማሙ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር አስታውቀዋል። ዛሬ የዩክሬን የብሪታንያ የፈረንሳይ፣ የጀርመንና የፖላንድ መሪዎች በጉዳዩ ላይ ከዩናይትድ ስቴትስ ፕሬዚዳንት ትራምፕ ጋር በስልክ ተነጋግረዋል። የአምስቱ ሀገራት መሪዎች ዛሬ ቲራና አልባኒያ ውስጥ በተካሄደ የአውሮጳ ፖለቲካዊ ማህበረሰብ ጉባኤ ላይ ተገኝተው ነበረ። ኢራን ከአውሮጳ ሀያላን ጋር ዛሬ ከዋሽንግተን ጋር ስላካሄደችው የኒውክሌር ድርድሮች ተነጋገረች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን ስምምነት ለመፈጸም ካልፈጠነች አዲስ ዛቻ ሰንዝረዋል። በኢስታንቡሉ ንግግር ላይ የተገኙት የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪ ባባዲ በኤክስ ገጻቸው በቅርቡ ከዋሽንግተን ጋር ስላካሄዱት ቀጥተኛ ያልሆነ የኒውክሌር ድርድር እና ኢራን የተጣለባትን ማዕቀብ ማንሳትን በሚመለከት ከሶስቱ የአውሮፓ ሀያላን ጋር ሀሳብ መለዋወጣቸውን ጽፈዋል። የአውሮፓ ሀያላን ከኢራኑ ምክትል ውጭ ጉዳይ ሚኒስትር ጋር ከመነጋገራቸው በፊት ብሪታንያ፣ ፈረንሳይና ጀርመን በጎርጎሮሳዊ 2015 ዓ ም የተነሳውን የተባበሩት መንግስታት ድርጅት ማዕቀብ መልሰው የሚጥሉ ከሆነ ወደ ኋላ ሊመለስ የማይችል ያሉት መዘዝ ሊያስከትልባቸው እንደሚችል አስጠንቅቀው ነበረ። አስፈላጊ ከሆነ ቴህራን ሶስቱን የአውሮፓ ሀገራት ጨምሮ በ2015ቱ ስምምነት ከተሳተፉ ተደራዳሪዎች ጋራ እንደገና ልትነጋገር ትችላለችም ብለዋል ትራምፕ። በመጀመሪያ የስልጣን ዘመናቸው የ2015ቱን ስምምነት ብቻቸውን በ2018 ዓ ምት አፍርሰው በኢራን የባንክ ስርዓትና የነዳጅ ዘይት ሽያጭ ላይ እንደገና ማዕቀብ ጥለው ነበረ። ይህ ዶቼ ቨለ ዲደብሊዩ ነው። ዶችበለ ዜናውን ለማብቃት ነ ዋና ዋና ርዕሶቹን በድጋሚ፣ በተለያዩ መጋዘኖች ውስጥ የተከማቸ ከ60 ሺ ሜትሪክ ቶን በላይ የዩናይትድ ስቴትስ የምግብ እርዳታ እየተበላሸ ነው ሲሉ ለጉዳዩ ቅርበት ያላቸው ምንጮች ተናገሩ። የዩክሬንና ሩሲያ ተወካዮች ዛሬ ከሶስት ዓመት በኋላ ለመጀመሪያ ጊዜ ኢስታንቡል ቱርክ ውስጥ የሰላም ንግግር አካሄዱ። እስራኤል ዛሬ በጋዛ ሰርጥ ባካሄደችው የአየር ድብደባ ቢያንስ 100 ሰዎች ተገድለዋል ሲል የፍልስጤም ዜና አገልግሎት አስታወቀ። ዜናው በዚሁ አበቃ።